በኢትዮጵያ ወቅታዊ ጉዳዮች ላይ የተነጋገረ ውይይት ከትናንት በስተያ ቅዳሜና ትናንት እሁድ መቀሌ ከተማ ላይ ተካሂዷል። በውይይት መድረኩ ላይ ነባር የህወሀትና የኢህአደግ አባላትና መሪዎች እንዲሁም ታዋቂ ሰዎች የአስራ አምስት ተቃዋሚ ፓርቲዎች አመራር አባላትና ሌሎችም የተጋበዙ ተሳትፈዋል። ዘገባውን ሙሉጌታ አጽበሃ ከመቀሌ ይዟል። በመቀሌ ዩኒቨርሲቲ አዘጋጅነት በተካሄደው መድረክ ላይ ኢትዮጵያ ባለፉት 27 ዓመታት በፖለቲካ በማህበራዊና በኢኮኖሚያዊ ዘርፎች ያስመዘገበቻቸው በተባሉ ለውጦችና እያጋጠሙ ናቸው በሚባሉ ችግሮች ዙሪያ ውይይት ተደርጎባቸዋል። በተለይ በሀገሪቱ ለታየው የሰላም እጦትና አለመረጋጋት መነሻ ናቸው ብለው የቀድሞ የኢህአዴግ አመራር አቶ በረከት ስምኦን ያቀረቧቸው አምስት ነጥቦች መነጋገሪያ ሆኗል። ነጥቦቹም በሀገሪቱ የህግ በላይነትና አስተማማኝ ሰላም እንዲ ኖር አለመደረጉም፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶች ማህበራዊ ኢኮኖሚያዊ ጥያቄዎች መመለስ አለመቻሉም፣ በአሁኑ ሰዓት በኢትዮጵያ የውጭ ጣልቃ ገብነት በእጅጉ መጨመሩም፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩ፣ እንዲኖርም አለመፈለጉ የሚሉ ናቸው። እነዚህም ለመፍታት በቅድሚያ በአገር አቀፍ ደረጃ ሰፊ ውይይት ያስፈልጋል ብለዋል አቶ በረከት። ከተግባባንበት በኋላ በመፍትሄው መሰረት ተግባራዊ እንቅስቃሴ ውስጥ መግባት። ተግባራዊ እንቅስቃሴ ከሚጠበቅባቸው አካላት አንዱ መንግስት ነው። መንግስት መጠንከር አለበት። ተቋማቱን በአግባቡ ማሰማራት አለበት። ማጎልበት አለበት። ዴሞክራቲክ ባህሪ ኖሯቸው እንዲንቀሳቀሱ ሕገ መንግስቱን ባከበረ ከሆን ስራቸው እንዲሰሩ ማድረግ አለበት። ይህን ይህን በማድረግ መንግስት ሚናውን መጫወት አለበት። ህብረተሰብም መንግስት ሕግ እንዲያስከብር ሰላም እንዲያረጋግጥ አስቻይ ሁኔታ አመች ሁኔታ መፍጠር መቻል አለበት። ስለዚህ መንግስትን መተባበር ከመንግስት ጋር ተደጋግፎ መስራት ይጠበቅበታል። በሌላ በኩል ደግሞ መንግስት ከመንገድ የሚወጣበት ጊዜ ሲኖር፣ የክልልም የፌደራልም መንግስት አቅጣጫ ሚስ መስሎ ከታየው ይሄ ትክክል አይደለም ብሎ ያንንም መስመር ማስያዝ የህብረተሰቡ ሚና መሆን አለበት። የውጭ ጣልቃ ገብነት ከፍተኛ ደረጃ ላይ መድረሱ ያብራሩት ሌላው የኢህአዴግ ነባር አመራር ደግሞ አቶ ስብሀት ነጋ ናቸው። የውጭ ጣልቃ ገብነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመ ነበር። ሌሎችም ተቃውሞ ማለት ተዋሃድ ናም የተቃውሞ አሜሪካ አይመርጥልንም፣ ነው ይሄ የተባለው። ከዚያ በፊት እነሱ ሲያስመርጥ የከረሙ ናቸው ኦፊሻሊ። ስለዚህ የውጭ እጅ አለበት። ከኦዴፓ ማዕከላዊ ኮሚቴ ጽህፈት ቤት ተወክለው በውይይቱ የተሳተፉ አቶ ተሎሳው አጋሪ ግን ይህንን ሀሳብ ይቃወማሉ። በአሁኑ ጊዜ ጣልቃ ገብነት አለ የሚባለው ነገር ስህተት ነው። ኢትዮጵያ የውጭ ዲፕሎማሲ ፖሊሲ ወይም የውጭ ግንኙነት ፖሊሲ አላት። ከሌሎች ሀገሮች ጋር፣ ካደጉትም ሀገሮች ጋር፣ ከአፍሪካ ሀገሮችም ጋር ግንኙነት የምታደርገው የራሷን ጥቅምና የራሷን ሉዓላዊነት ማዕከል አድርጋ ነው። በአሁኑ ጊዜ ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድም ካደጉ ሀገሮችም ከበለፀጉ ሀገሮችም ወይም ከአፍሪካ ሀገሮችና ከአፍሪካ ቀንድ ሀገሮች ጋር እያደረጉ ያለው ግንኙነት ከሀገራችን ጥቅም አኳያ ነው እንጂ ጣልቃ ገብነት አይደለም። ይሄ እንግዲህ ትናንት አንዳንድ አካላት አንድን ሀገር ብቻ እንደ ራሳቸው ቤት አድርገው ሲጠቀሙ የነበረ ና ዛሬ የተለያዩ ሀገሮችን ጋር ግንኙነት በምናደርግበት ጊዜ አይናቸው የሚቀሉ ሚቀላ አካላት አሉ። ይሄ ደግሞ መስተካከል ያለበት ጉዳይ ነው። አቶ ቶሎሳ አክለውም በኢትዮጵያ ለተፈጠረው ችግር ምንጩ አሁን ያለው አመራር ተደርጎ በውይይቱ መገለጹም ትክክል አይደለም ብለዋል። ህጋዊ ባልሆነ መንገድ ሀብት ያካበቱ ሌቦች ነበሩ። እነዚህ ሌቦች ችግራቸው እንዳይታወቅበት ህዝቡን ለማጋጨት የሚንቀሳቀሱበት ሁኔታ ነው። ለምሳሌ በኦሮሚያ ና በሶማሌ አካባቢ የተፈጠረው ችግር በሁለቱ ህዝቦች መካከል አይደለም ችግሩ የተፈጠረው። ዛሬም በቤኒሻንጉል ና በምዕራብ በኦሮሚያ አካባቢ የተፈጠረው ነገር በህዝቡ መካከል የተፈጠረ ችግር አይደለም። ትላንት የራሳቸውን ደባ በህዝቡ ላይ ስፈጽሙ ቆይተው ዛሬ ደግሞ ያ እንዳይታወቅባቸው ህዝቡን እያጋጩ እድሜያቸውን ለማራዘም የሚፈልጉ አካላት ስላሉ ህዝቡን ከዚያም ከዚህም እያጋጩ ይታያሉ። ይሄንን ለመፍታት ደግሞ መንግስት ሰፋፊ ውይይቶችን ከህዝቡ ጋር ከወጣቱ ጋር እያካሄድ በውይይት መድረኩ የኢህአዴግ ነባር አመራሮች፣ ምሁራን፣ የሃይማኖት አባቶች፣ ታዋቂ ሰዎች ና አስራ አምስት የተፎካካሪ ፖለቲካ ፓርቲ ተወካዮች ተገኝተዋል። የአረና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንዲሁም የኢትዮጵያ ዲሞክራሲያዊ ህብረት ምክትል ሊቀመንበር አቶ ገብሩ በርሀ በውይይቱ ዙሪያ ተጠይቀው አስተያየቶቻቸውን ሰጥቷል። ነባራዊ ሁኔታዎች መሰረት ያደረገ ነው ወቅታዊ ሁኔታዎች መሰረት ያደረገ ነው እና ይሄ እንደመነሻ ሀሳብ ጥሩ ነው። ውይይቱም የተለያዩ አስተሳሰቦችም ተንጸባርቀዋል የሚል እምነት አለ። ለዚህ ችግር መባባስ በኢህአዴግ አራቱ ድርጅቶች ያለው የስልጣን ሽኩቻ ነው። አሁን ህወሓት በራሱ መንገድ ይሄዳል፣ ብአዴን በራሱ መንገድ ይሄዳል፣ ኦህዴድም እንደዛ። ይሄ እንቅስቃሴ ወደ ሰላም መናጋት እየወሰደው ነው። ኢህአደግ ሊቀመንበሩም ጠቅላይ ሚኒስትሩም መርጠዋል። ይሄ ነገር ትግል ካለም በራሳቸው መሄድ አለበት፣ መጨረስ አለባቸው ድርጅቶቹ። አሁን የሆን ያለው ግን ህወሓት ስልጣን አጣው ባለችበት ጊዜ ወደ ትግራይ ህዝብ ትመጣለች፣ ብአዴን ስልጣን እንደሚነጠቅ ሲፈራ ወደ አማራ ህዝብ ይመጣል፣ ኦህዴድም እንደዛ እና ይሄ ነገር መስተካከል አለበት። ፓርቲዎቹ ራሳቸውን ችለው የውስጥ ስግል ማድረግ አለባቸው፣ ወደ ህዝቡም አምጥተው ህዝቡን ማፋጀት የለባቸውም የሚል እምነት አለኝ። የሀገሪቷ ተጨባጭ ሁኔታ ሁኔታዎችን መሰረት ያደረገ ነው። ምክንያቱም በአሁኑ ሰዓት ሀገራችን ትንሽ ችግር ውስጥ ነው ያለችው። ዘር ተኮር የሆኑ ግጭቶች አሉ፣ አለ መግባባት አለ። ይሄን ደግሞ የምትፈታው በዲያሎግ እንጂ በእልክና በጦርነት አይደለም። ስለዚህ ወርክሾፑ በጣም ቆንጆ ነው። ሌሎች ዩኒቨርሲቲዎችም ይህንን ባለፈው ቅዳሜና እሁድ የተካሄደው ውይይት የመሰለ ቀጣይ ዝግጅት እንዲያካሄዱ አንዳንድ ተሳታፊዎች አስተያየት መስጠታቸውን ተሰምቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም